ሰማያት የነገራ ሰባተ እግዚአብሔር ወግብረ ደዊሁ ያየዳ ሰማያት ዕለት ለዕለት ወስ ነቢበ ወሌሊት ለሌሊት ታየድ ጥበበ አልቦ ነገር ወአልቦ ነቢብ ዘይተሰማ ቃሎሙ ውስተ ኩሉ ምድር ወፃ ነገሮሙ ወእስከ አጽናፈ ዓለም በጽሐ ነቢቦሙ ወውስተ ፀሓይ ሤመ ጽላሎቶ ወውእጡሰ ከመመራዊ ዘይወፅእ እምጽርሁ ይትፌሳ ከመ ያርህ ዘይሚርድ ፍኖቶ ማጽናፈ ሰማይ ሙጻኡ ወስከ ጽናፈ ዓለም ምታው አልቦ ዘይትሃባ እምላህቡ ሕጉ ለእግዚአብሔር ንጹህ ወይ መይጣ ለነፍስ ስምኡ ለእግዚአብሔር እሙን ወይ አጠብብ ሕጻናተ ኩነኔሁ ለእግዚአብሔር ርቱዕ ወይ አስተፌስ ልብ ትእዛዙ ለእግዚአብሔር ብሩህ ወይ አበርህ አይንተ ፈሪሃ እግዚአብሔር ንጹህ ወይ ሃዮ ለዓለም ፍትሁ ለእግዚአብሔር ጽድቅ ወርት ወራ ወይ ትፈቶ እምወርቅ ወምንቁ ክቡር ወይጥም እምዓር ወሶከር ወገብርከሰ ይአቅቦ ወበአቂቦቱ ይታሰይ ብዙሃ ለሲሂት መኑ ይልየብዋ እምህዋትየ አንጸሐኒ ወእምነኪር መሐኮ ለገብርከ እመሰ ኢቀነይውኒ ወእተ ጊዜ ንጽሃ እከውን ወእነጽህ እማባይ ኃጢአቴ ወይከውን ሰሞረ ቃላፎ ወህሌና ልብየኒ ቅድሜየ ውእቱ በኩሉ ጊዜ እግዚአየ ረዳይየ ወመድሃነየ